እግዚአብሔር አምላካችንን በጣም እናመሰግናለን ዛሬ የትንሣኤ በዓል አስመልክቶ ጥቂት ነገሮችን ካለፈው ሳምንት ሀሳብ ጋር የተያያዘ ነገር እናገራለሁ እና መልእክቴ ያለው አንደኛ ጴጥሮስ ምዕራፍ አንድ ከቁጥር ሶስት እስከ አምስት ላይ ነው እና እንደዚህ የሚል ርዕስ ነው የሰጠሁት የትንሣኤ እውነቶች የሚል መልእክት ነው የሰጠሁት እና ጥቂት እውነቶችን ስለ ትንሣኤ እናገራለሁ። ምክንያት አለኝ ይህንን የምናገርበት። በኋላ በዚህ በመግቢያ ውስጥ ጥቂት የገልጸውና በኋላ ደግሞ በደንብ አብራረዋለሁ። ከዋና ዋና የክርስትና እምነት ዶክትሪኖች ውስጥ የክርስትና እምነት ዶክትሪኖች የምንላቸዋለሁ ዶክትሪን ማለት አስተምህሮ ማለት ነው። እና ከዋና ዋና ዶክትሪኖች ውስጥ አንዱ ትንሳኤ ነው። እና የሙታን ትንሣኤ የሚባለው ነገር በመጽሐፍ ቅዱስ ውስጥ በደንብ ትምህርት የተሰጠበት እና የጌታ ኢየሱስ ክርስቶስ መነሳት ላይ ተመስርቶ እኛ ሁላችንም እንደምንነሳ የሚያሳይ እውነታ ነው። ስለዚህ የትንሣኤን ቀን ማሰብ በምንችልበት ጊዜና ሰዓት ስለ ትንሣኤ እውነቶች መመልከት በጣም አስፈላጊ ነው እና ጌታ ኢየሱስ ክርስቶስ ከሞት ተነስቷል። ከሞት የመነሳቱ አንዱን አቅጣጫ መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ የሙታን በኩር ነው ብሎ ነው የሚናገሩ። ማለት ወደፊት ከሚነሱ ሰዎች በፊት ቀድሞ የተነሳ መሆኑን መሆኑንና እሱ የትንሣኤ በኩር መሆኑን ያስረዳል። እና ጴጥሮስ በጻፈው በዚህ መጽሐፍ ላይ ታዲያ ጌታ ኢየሱስ ክርስቶስ እንደተነሳ ነው የሚናገረው። በእርግጥ ቅድም እንዳነበብኩላችሁ በቁጥር አንድና ሁለት ላይ ሰላምታ ያቀርባል። ከሰላምታው ቀጥሎ በቀጥታ የመጣው ጌታ ኢየሱስ ክርስቶስ ከሞት በመነሳቱ የሆኑ ነገሮችን በመናገር ነው። አሁን ቁጥር ሶስትን እንደገና ባነብላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ብሎ ለእኛ ለአማኞች ኢየሱስ ክርስቶስ ከሞት በመነሳቱ የሆነውን ነገር ሲናገር ትመለከታላችሁ። ለምንድን ነው ይህንን መናገር ያስፈለገው? ወይም በምን መሰረት ላይ ተነስ ተመስርቶ ነው ጴጥሮስ ይህንን ያለው የሚለውን ነገር ብትጠይቁ አንዳንድ እውነተኛና ታሪካዊ ማስረጃዎች አሉ። ጌታ ኢየሱስ ክርስቶስ ከመሞቱ በፊት ቢያንስ ሶስት ዓመት ተኩል ጴጥሮስ አብሮት ቆይቷል። ጌታ ኢየሱስ ክርስቶስ ሲሞት በቀራኒው መስቀል ላይ የመሰከረ ምስክር ነው ጴጥሮስ። እንደገና ደግሞ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ያየ ምስክር ነው። ጌታ ኢየሱስ ክርስቶስ ከሞት መነስ ተነስቶ ያየ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ከሞት ተነስቶ አርባ ቀን ደቀ መዛሙርቱን ሲያስተምር፣ እየተመላለሰ ሲያስተምር በደንብ በአይኑ በብረቱ ያየ ጌታ ኢየሱስ ክርስቶስን በዚህ እምነት የታመነና በጌታ ላይ የተመሰረተ ሰው ነው። እንዳውም ከትንሣኤ በኋላ የመጣውን አስደናቂ ለውጥ በህይወቱ የቀመሰ ሰውም ነው እና ጴጥሮስ የትንሣኤ የአይን ምስክር ነው እና ከዚህ የተነሳ ኢየሱስ ክርስቶስ ከሞት በመነሳቱ የሚለውን ነገር ለመጻፍ ከማንም ሰው በላይ መብትና የአይን ምስክር እንደሆነ ልታስታውሱ ትችላላችሁ። ባለፈው ሳምንት ያነበብኩላችሁ የሐዋርያው የጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ላይ የተጻፈውን ነበር። የመጀመሪያዎቹን ክፍሎች ነው። ግን እዛም ቦታ የጻፈው ጸሐፊ ሐዋርያው ጳውሎስ፣ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በብቸኝነት መንገድ ማለት በብቻ ብቻውን ለብቻው ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ከትንሣኤ ከእርገት በኋላ ተገልጦ በአይኑ በብረቱ አይቶታል። ለዚህ ነው አንደኛ ቆሮንቶስ 15 ከቁጥር 5 እስከ 8 እዚህ ጽፊዋለው። ምን ብሏል? ለኬፋም ታየ፣ በኋላም ለ12ቱ። ከተነሳ በኋላ ነው። ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከነሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ለጌታ ኢየሱስ ክርስቶስ ግማሽ ወንድም፣ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ብሎ ጌታ ኢየሱስ ከሞት ከተነሳ በኋላ ለብዙ ሰዎች ታይቷል። በመጨረሻ ለእኔም ታየ። ከሞት ተነስቷል ኢየሱስ ልክ ነው ትክክል ነው እያሉ እነዚህ በሙሉ ሲመሰክሩ ትመለከታላችሁ። ለዚህ ነው ባለፈው ሳምንት ያስተላለፉት መልእክት ላይ እኔ ደግሞ ከጌታ የተቀበልኩትን ለእናንተ አሳልፌ ሰጠኋችሁ። መጽሐፍ እንደሚል ክርስቶስ ተሰቅሎ ሞተ፣ ከዛ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ከሞት ተነሳ ብሎ የተናገረው እና መጽሐፍ የሚለው ነገር ነው። በትክክል የእግዚአብሔር ቃል ያረጋገጠውና ያስተላለፈው መልእክት ነው። የጌታ ኢየሱስ ክርስቶስ ትንሣኤ እና እኛ ምንነሳለን ብንሞትም እንኳን ይሄንን እውነት ነው። ይሄት የሙታን ትንሳኤ የሚለው ነገር የሚያሳየው እና ስለዚህ አንድ የተወሰኑ ነጥቦችን እናገራለሁ በዚህ የትንሣኤ እውነት በሚለው ነገር ላይ እና መጀመሪያ የመጀመሪያው ነጥቤ ትንሣኤ እውነት ነው የሚለው ነጥቤ ነው። ይህንን አንድ ሁለት ነጥቦችን በማሳየት ፈጠን ፈጠን ብዬ እናገራለሁ። የጌታ ሞትና ትንሣኤ እውነት ነው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በተደጋጋሚ ነግሯቸዋል። በጣም ብዙ ያልተስተዋለ ነገር በዚህ በማርቆስ ወንጌል ላይ እኔ አስተውያለሁ። ምንድን ነው መሰላችሁ ያልተስተዋለ ነገር ያልኩት? ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ልክ በሞተበት ጊዜ በጣም ደንግጠው ተረብሸው ነበር እና በሁለትና በሶስት ቀን ውስጥ እስከ ትንሣኤ ድረስ ከዛም በኋላ እንኳን በተወሰኑ ሳምንታት በተዘጋ ቤት ውስጥ ቁጭ እያሉ ራሳቸውን ደብቀው በፍርሃትና በመንቀጥቀጥ ውስጥ ነበሩ። በእርግጥ የትንሣኤ ነገር እንዲለወጡ አድርጓቸዋል። እና ግን ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ አላስተማራቸውም ነበር ወይ የሚለውን ጥያቄ ሲጠይቁ፣ በደንብ አስተምሯቸዋል። አሁን እንደውም ይሄ በጣም መነገር አለበት ለዚህ ዘመን ሰዎች። ጌታ ኢየሱስ በተደጋጋሚ የሞቱንና የትንሣኤውን ነገር ለደቀ መዛሙርቱ ነግሯቸዋል። እዚህ ሶስት ጥቅሶች ከማርቆስ ወንጌል ላይ ብቻ አስቀምጭላችኋለሁ። አንደኛው ማርቆስ ስምንት ሰላሳ አንድ ላይ ነው ማርቆስ ስምንት ሰላሳ አንድ ላይ ጌታ ኢየሱስ ደቀ መዛሙርቱን ለብቻቸው ሰብስቦ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም፣ ከካህናት አለቆችም፣ ከጻፎችም ሊጣል ሊገደልም፣ ከሶስት ቀንም በኋላ ሊነሳ እንዲገባው ይሄ መስት ግዴታ እንደሆነ ያስተምራቸው ጀመር። ቃሉንም ቀልጦ ገልጦ ይናገር ነበር ብሎ ይናገራል። በጣም የሚገርም ሀሳብ ነው። ይሄኛው ትርጉም አንድ የደበቀው ነገር አለ ቃሉን ገልጦ ይናገር ነበር የሚለው ቃሉን በግልጽ ማለት ያለምንም ያለምንም መሰወር ይናገራቸው እንደነበረ ነው በሆነ በጣም በአጽንኦት ባለው መንገድ የሚናገረው ግን ተመልከቱ እዚህ 831 ላይ ጌታ ኢየሱስ ክርስቶስ ከሽማግሌዎች ከካህናት አለቆች ከጻፎች ሊጣል ሊገደል ከሶስት ቀን በኋላ ሊነሳ እንዲገባው ምን ያደርጋቸው ነበር? ያስተምራቸው ነበር። ምናልባት እናንተ ላይ በቢጫ ነው አጽንኦት አድርጌበታለሁ። ትምህርት ነው የሰጣቸው ጌታ ኢየሱስ። ማለት ምን ማለት ነው? አሁን እኔ ስብከትም ትምህርትም ነው እዚህ የማስተምረው እና እንደምታወት በቀለም ተከተል ነጥቦችን ለእናንተ ለማሳየት እሞክራለሁ። ትምህርት የሚባለው ነገር እንደዚህ ያለ ነገር ነው። እና ጌታ ኢየሱስ ደግሞ ከአስተማሪዎች ሁሉ የበለጠ አስተማሪ ነው። በጣም ትምህርቶች በተሰጡ ጊዜ ሁሉ ሰዎች የሰሙት ሰዎች ከጻፎችና ከፈሪሳውያን የበለጠ በጣም አስደናቂ በሆነ መንገድ ያስተምር ስለነበር ብዙ ጊዜ ሰዎች ሲደነቁ ታያላችሁ። እና ጌታ ኢየሱስ በአስተማሪነት ጥበቡና ችሎታው ኃይሉ፣ በአምላክነትም ጥበቡ በደንብ አድርጎ እንደ መከራ እንደሚቀበል ከአለቆች፣ ከፈሪሳውያን፣ ከሽማግሌዎች፣ ከካህናቶች መከራ እንደሚቀበል፣ እንደሚሰቀል እና እንደሚገደል እና በሶስተኛው ቀን ግን እንደገና እንደሚነሳ ትምህርት ሰጥቷቸው ነው። ይሄ የመጀመሪያው ነገር ነው። ሁለተኛ ደግሞ እዚህ የሚቀጥለው ቻፕተር ላይ ምዕራፍ ላይ ማርቆስ ዘጠኝ ዘጠኝ ላይ ከተራራም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው ይላል። ይሄኛው ሀሳብ ያለው ምንድነው? ጌታ የሱስ ሶስቱን ደቀ መዛሙርት ተራራ ላይ ይዟቸው ወጣ። ፊቱ እና ልብሱ በጣም ተለወጠ፣ ነጭ ሆነ እና ደቀ መዛሙርቱ ያንን ትዕይንት እያሰቡ በነበረበት ጊዜ ከተራራ ሲወርዱ፣ ይሄንን ያያችሁትን ነገር እኔ ከሞት እስከምነሳ ድረስ እንዳትናገሩ ብሎ ነገራቸው። ማለት እንደሚሞት ከሞትም እንደሚነሳ በደንብ ነው እየነገራቸው የነበረው። እዚሁ ማርቆስ 9 30 31 ላይ ሌላ ሶስተኛው ጥቅስ። በጣም እነዚህ ሶስቱ ነገሮች ያስደንቃሉ። ለደቀ መዛሙርቱ ተነግሯቸው እንደነበረ የሚያሳዩ ናቸው። ከዚያም ወጥተው በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነሱም የሰው ልጅ በሰዎች እጅ አልፎ ይሰጣል ይገሉትማል፣ ተገድሎም በሶስተኛው ቀን ይነሳል ይላቸው ነበር። ተመልከቱ። አሁንም ደቀ መዛሙርቱን ለብቻቸው፣ ማንም ሰው ሳያውቅ ለብቻቸው ይህንን ትምህርት ያስተምራቸው ነበር። ትምህርቱ ያነጣጠረውና ትምህርቱ ያተኮረው በምን ላይ ነው? ይገደላል፣ መከራ ይቀበላል ይገደላል፣ በሶስተኛው ቀን ደግሞ ይነሳል። አሁን ይህንን ትምህርት በደንብ የተማሩ ሰዎች ናቸው። ስለዚህ ጌታ ኢየሱስ መሞቱ እና መነሳቱ በትምህርት መልክ ተሰጥቷቸዋል። በእርግጥ አዲስ ኪዳን ላይ እንደዚህ በትምህርት መልክ ተሰጥቷል፣ በራሱ በጌታ ኢየሱስ ግን ብሉይ ኪዳን ላይ ደግሞ በትንቢት ቀርቦ እናየዋለን። እዛ ውስጥ አልገባም። መዝሙር 18ን ብታነቡ ይህንን ታያላችሁ። ጌታን በመቃ መቃብር ውስጥ ገብቶ ስጋው እንዲበሰብስ እግዚአብሔር አልፈቀደም። ስለዚህ እንዲነሳ አድርገዋል። እንድነሳ ያደርገዋል የሚል ቃል ተጽፎ ታገኛላችሁ። ግን ይሄ ሁሉ ትምህርት ከተሰጠ በኋላ ጌታ ኢየሱስ በመስቀል ላይ ሞተ። ጌታ ኢየሱስ ከሞት ተነሳ በሶስተኛው ቀን እና ይህንን ነገር ደቀ መዛሙርቱ ልክ ጌታ ኢየሱስ እንደነገራቸው በአይኖቻቸው አይተውታል። አሁን እዚ ጋር ማቀርበው ነጥብ ደቀ መዛሙርቱ የተናገራቸውን ነገር በአይኖቻቸው አይተዋል። ጌታ ኢየሱስ ከካህናት አለቆች፣ ከፈሪሳውያን፣ ከሽማግሌዎች ለጲላጦስ አልፎ ተሰጠ። እያዩ እየሰሙ እያዩ ተይዞ ተወሰደ። ከዛ በኋላ በቀራኒው መስቀል ላይ ተሰቅሎ እየተሰቃየ ሲሞት አይተዋል። እንደገና ደግሞ በሶስተኛው ቀን ተነስቶ ከሞት ተነስቶ አይተውታል። አብረውት ቆይተዋል። እንደውም ዮሐንስ ወንጌል ምን ይላል? ዮሐንስ ወንጌል ምዕራፍ 21 ላይ ጌታ ኢየሱስ ክርስቶስ በትንሣኤ አካል፣ ከሞት በተነሳው አካል ከእነሱ ጋር ቁጭ ብሎ አሳ ጠብሶ አብረውት እንዲበሉ አድርጓል። እና ይህንን ሁሉ ነገር በአይኖቻቸው አይተዋል። የትንሣኤ አካል ማለት በጣም የተለየ አካል መሆኑንም ተገንዝበዋል። ማለት ትንሣኤ ውስጥ መግባት ልዩ ሁኔታ ውስጥ መግባት ነው። እኛ የክርስትና አማኞች እንደምናስበው ልክ እንደ ጌታ ኢየሱስ ክርስቶስ አይነት አካል ነው የምንለብሰው፣ እኛም ስንነሳ። ማለት አሁን እዚህ ቤት ውስጥ ለመግባት ብታስቡ በር መከፈት አለበት። የትንሣኤ አካል ግን ስትለብሱ፣ በተዘጋ ቤት ውስጥ በግድግዳ ውስጥ የሚያልፍ አይነት የትንሣኤ አካል ነው የሚኖራችሁ። በጣም የተለየ ግን ራሳችንን ቁጭ ያደረገ የመሰለ ግን በጣም ልዩ አካል ነው የምንለብሰው። ይህንን እውነት ሆኖ ደቀ መዛሙርቱ አይተውታል። ስለዚህ እኔ አስረግጬ ለእናንተ መናገር የምፈልገው ነገር ትንሣኤ የሚባለው ነገር እውነት ነው። ጌታ ኢየሱስ አስተምሮታል። በብሉይ ኪዳን ትንቢት ተነግሮለታል እና ደቀ መዛሙርቱ ሞቱንና መነሳቱን በአይኖቻቸው አይተውታል። እግዚአብሔር የተመሰገነ ይሁን። በሁለተኛ ደረጃ የምናገርበት ነገር የትንሣኤ እውነት ተቃውሞዎችና የስህተት እንቅስቃሴዎች አጋጥመውታል። የትንሣኤ እውነት ተቃውሞ አጋጥሞታል። ባለፈውም ዓመት ይህንን ሀሳብ ጥቂት የነገርኳችሁ ይመስለኛል። የጌታ ትንሣኤ በብሉይ ኪዳን ትንቢት የተነገረለት በአዲስ ኪዳን በአራቱም ወንጌሎች መጨረሻ ላይ አሁን አራቱ ወንጌሎች የምንላቸው ማቴዎስ ማርቆስ ሉቃስ እና ዮሐንስ ናቸው በአራቱ ወንጌሎች መጨረሻ ላይ በሙሉ ሰፊ ገለጣ ተሰጥቶታል ሴቶች እነ ማርያም መግደላዊት ማርያም ሌላይቱ ማርያም የሚባሉት መጀመሪያ መቃብሩ ጋር ሄደው መልአክ ነግሯቸዋል ተነስቷል በዚህ የለም ብሏቸው ሮጦ ሄደው ለደቀ መዛሙርት እንደተናገሩ ደቀ መዛሙርት ሮጦ መጥተው መቃብሩን እንዳዩ ባዶ እንደሆነ ይሄ ተጽፏል በጣም የሚገርም ነው ግን ከፍተኛ የሆነ ተቃውሞ ከተነሳባቸው የክርስትና እምነት አስተምህሮች አንዱ ትንሣኤ ነው። ማለት ሰዎች ተቃውሞታል። የስተት ትምህርት ብዙ የሐሰት ወሬ ስለ ክርስትና ትንሣኤ አውርቷል እና ይሄ የተቀናበረው በሰይጣንና ክርስቶስን በሚጠሉ በሰዎች ተንኮል ነው እና የመጀመሪያው ነገር በዚህ በአዲስ ኪዳን ላይ ያለው የአይሁድ ካህናት ሴራ ነው። የአይሁድ ካህናት ማቴዎስ ወንጌል ምዕራፍ 27 ላይ ጌታ ኢየሱስ ክርስቶስ ሞቶ እንደተቀበረ ካዩ በኋላ ቁጥር 62 ጀምሮ እንደዚህ የሚል ነገር ለንጉሱ ለገዢ ለጲላጦስ በማግስቱ በሰንበት ቀን ማለት በአይሁድ ሰንበት ቀን እንደዚህ አይነት ነገር ማድረግ አልነበረባቸውም በባህላቸው ከባህላቸው ውጭ የሆነን ነገር ነው ያደረጉት ማለት ከሃይማኖታቸው ውጭ የሆነን ነገር እና በማግስቱ ከመዘጋጀት በኋላ በሚሆነው ቀን በሰንበት ቀን ማለት ነው። የካህናት አለቆች፣ ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከሦስት ቀን በኋላ እነሳለሁ እንዳለ ትዝ አለን። እነሱም ሰምተዋል። ጌታ ኢየሱስ ከሦስት ቀን በኋላ እነሳለሁ ብሎ ማስተማሩን እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለህዝቡም ከሙታን ተነሳ እንዳይሉ፣ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋሽ ትሆናለች እና መቃብሩ እስከ ሶስተኛ ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስ ይህም በሰማበት ጊዜ አይ እናንተ ጠባቂዎች አሏችሁ፣ የሃይማኖት ጠባቂዎች እና ሌላም ጠባቂ ሊጨመርላችሁ ይችላል፣ ለራሳችሁ በምትፈልጉት መንገድ አስጠብቁ ብሎ አዟቸው አሰናበታቸውና ጌታ ኢየሱስ ክርስቶስ በተቀበረበት ቦታ ወታደሮች ቀርበው ልክ ከዚህ የሚቀጥለው ቃል ምን ይላል? እንደውም የመቃብሩ ላይ የተደፈነውን ድንጋይ በማህተም አትመው ታትሞ በጥንቃቄ እንዲጠበቅ አድርገው ሄዱ እና ወታደሮች ይጠብቁ ነበር። ግን በሶስተኛው ቀን እሁድ ጠዋት ጌታ ኢየሱስ ክርስቶስ ከሞት ተነሳ። እና ጌታ ኢየሱስ ክርስቶስ ከሞት በተነሳበት ጊዜ አሁን እዚህ ጋር ምዕራፍ 28 ላይ የተጻፈ ቃል አለ። ይህንን ባነብላችሁ ጥሩ ነው። ጌታ ኢየሱስ ተነሳ። መልአክ መጥቶ መቃብሩን ከፈተው፣ ድንጋዩን አን ከባለ ተቀመጠበት። እነ መግደላዊት ማርያም መጥተው መልአኩ እዚህ የለም ህያውን ከሙታን መካከል እንዴት ትፈልጋላችሁ? እሱ ተነስቷል። ሄዳችሁ ለወንድሞቻችሁ ንገሩ ብሎ ማቴዎስ 28 ከአንድ እስከ 10 ላይ ነገራቸው። ከዛ እነሱ እየሮጡ መሄደው መናገር ጀመሩ። እዚህ ጋር አንድ ነገር ልነግራችሁ እፈልጋለሁ። አራቱም ወንጌል ላይ ጌታ ኢየሱስ ክርስቶስ እንደተነሳ መልአክ መጥቶ የመቃብሩን ድንጋይ እንዳንከባለለው መጽሐፍ ቅዱስ ይናገራል። መልአኩ ከሰማይ መጥቶ የመቃብሩን ድንጋይ ያንከባለለው ጌታ ኢየሱስ በተከፈተው በር እንዲወጣ አይደለም። ይህ በጣም በአይምሯችን መቀመጥ አለበት። መልአኩ መቶ ድንጋዩን ከማንከባለሉ በፊት ነው ጌታ ኢየሱስ ክርስቶስ የተነሳው። እና ማለት የጌታ ኢየሱስ ክርስቶስ ስጋ የዚህ የትንሣኤው ስጋ በምንም ውስጥ ማለፍ የሚችል ስለሆነ በዛ ውስጥ አልፎ ነው የወጣው ። መቃብሩን መልአኩ የከፈተበት ምክንያት ሰዎች ገብተው ባዶ መሆኑን እንዲያዩ ነው። እነ ጴጥሮስ ገብተዋል፣ እነ ማርያም አይተዋል። መቃብሩ ባዶ ነው፣ እግዚአብሔር የተመሰገነ ይሁን። ግን እንግዲህ አሁን ጌታ ኢየሱስ ክርስቶስ ካህናቱ ምንም አይነት እንዳልተነሳ ለማገድ ለመያዝ ያደረጉት ነገር ከንቱ እንደሆነ ታያላችሁ። ግን የመቃብር ጠባቂዎቹ ብዙዎቹ የሮማ የሮሜ ወታደሮች ናቸው። አንዳንዶቹ ደግሞ የአይሁድ ያዘጋጇቸው ጠባቂዎች ናቸው። ልክ እነ ማርያም ከሄዱ በኋላ እነዚህ ጠባቂዎች እዚህ እንዳቀረብኩላችሁ ወደ ከተማ ሄደው ወደ ካህናት አለቆች ሄደው ለሽማግሌዎችና ለካህናት አለቆች ሰብስበው በጣም በሚያስገርም ሁኔታ ኢየሱስ ተነስቷል መልአክ ዛጋ ታይቷል፣ እኛ ራሳችን በድንጋጤ ልንሞት ነበር ብለው ሪፖርት አድርገዋል። እና ይሄ ሪፖርት በተነገረበት ጊዜ ምንድን ነው ያደረጉት የካህናት አለቆች? እኔ አርብ ለት ስለ ጌታ ኢየሱስ ክርስቶስ መሰቀል ልክ ተሰቅሎ ጌታ ኢየሱስ በስድስተኛው ሰዓት ላይ ነፍሱን ሲሰጥ ስለተደረጉ ሁለት ተአምሮች በሬዲዮ ሰብክ ነበር እና እነዚህ ተአምሮች የሚገርሙ ተአምሮች ናቸው። ጌታ የሱስ ልክ መስቀል ላይ ተሰቅሎ ነፍሱን በሰጠበት ሰዓት ሁለት ተአምሮች ተከናወኑ። አንደኛ የቤተ መቅደስ መጋረጃ ለሁለት ተሰነጠቀ። ሁለተኛ ደግሞ ትልቅ የምድር መንቀጥቀጥ ሆነ፣ መቃብሮች ተከፈቱ የሚል ቃል ተጽፎ ታገኛላችሁ። የቤተ መቅደስ መጋረጃ ለሁለት የተከፈተበት ሰዓት የአይሁድ ካህናትና ፈሪሳውያን በቤተ መቅደስ የአምልኮ ስርዓት የሚያደርጉበት ጊዜ ነበር። እና በአይናቸው አይተዋል። እና የቤተ መቅደሱ መጋረጃ ከሁለት ሲሰነጠቅ ደግሞ ምንድን ነው የሚለው ከላይ እስከታችን የተሰነጠቀው። እኔ ስለ ቤተ መቅደሱ መጋረጃ ጥቂት ማብራሪያ ሰጥቻለሁ። የቤተ መቅደሱ መጋረጃ ውፍረቱ የእጅ መዳፍ ያክል ነበር። በጣም ወፍራም ነው። እና እርዝመቱ አርባ ክንድ ነው ከላይ እስከታች እና ማንም ሰው ሊቀደው የሚችል አይነት ነገር አይደለም። ግን በቅጽበት ከላይ ወደ ታች ለሁለት ነው የተተረተረው እና ይህ ተአምር ነው። አይተዋል። ባይናቸው አላዩም እንኳን ብንል ሰምተዋል፣ ሪፖርት ተደርጎላቸዋል። ይሄ በታሪክ ተደርጎ የማይታወቅ ነገር ጌታ ኢየሱስ በሞተበት ሰዓት የተደረገ መሆኑ ፍርሃትም ድንጋጤም አይምሯቸው ውስጥ ጥያቄም ሊያመጣ ይገባ ነበር ግን ልባቸውን እንዳደነደኑ ናቸው። ውጤቱ ምንድን ነው? ክርስቶስ ኢየሱስ መነሳቱ አይቀርም ግን አድበስብሰን እናልፋለን፣ እንዳልተነሳ እናደርጋለን የሚል ግምት ነበራቸው። ስለዚህ ማቴዎስ 28 ከ11 ጀምሮ ሲሄዱም ሳሉ እነ ማርያም ሄደው እነሆ ከጠባቆች አንዳንድ ወደ ከተማ መጥተው ተመልከቱ። አንዳንድ አንዳንዶች አውርተውታል። አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አውሩ። ከሽማግሌዎች ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተው፣ እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ብለው በጉቦ ትንሣኤን ለማስቀረት ሙከራ አደረጉ። እና ደቀ መዛሙርቱ ያቃሉ ግን እነዚህ ጠባቂዎቹ እኛ ተኝተን ደቀ መዛሙርቱ ሰረቁት ብለው ወሬ አሶሩ። እስካሁን ድረስ ይሄ ሲወራ ይኖራል ይላል። ይሄ እንግዲህ ትንሣኤ የለም፣ አልሆነም፣ አልተደረገም ተብሎ የትንሣኤን እውነት ለማድበስበስ በሃይማኖት ሰዎች የተደረገ ሴራ እንደነበረ ታያላችሁ። ከሃይማኖት ቤት ነው ተቃውሞ የመጣው። በአሁኑም ጊዜ በጣም በተለያየ መንገድ የጌታ የኢየሱስ ክርስቶስ እውነትን ለማድበስበስ የሃይማኖት ሰዎች በጣም ብዙ ነገር ያደርጋሉ። የሃይማኖት ሰዎች ቤተ ክርስቲያን ስትሄዱ የጌታ የኢየሱስ ክርስቶስን እውነት ሳይሆን ስጋዊ እና ምድራዊ ነገርን ሲያወሩ ሲናገሩ ትመለከታላችሁ። እና በጣም አሳፋሪ እና አሳዛኝ ነው። ስለዚህ የካህናት አለቆቹ የሃይማኖት ሰዎች በጉቦ ኢየሱስ ክርስቶስ አልተነሳም ብለው ለማስወራት ሙከራ አድርገው ነበር። ወደ ሶስተኛ ነጥቤ ልለፍ። ሶስተኛው ነጥቤ የትንሣኤ እውነት ከዚሁ የሚቀጥል ነው። ተቃውሞችና የሐሰት እንቅስቃሴዎች ትንሣኤን ለመካድ ሌሎች ከዛ በኋላ እየተቀናበሩ ብዙ ነገሮች አሉ እና እነዚህን አንድ አራቶቹን እነግራችሁና ወደ ሌላው ነጥቤ አልፋለሁኝ። በእርግጥ ይሄኛው ደግሞ የሆነው በተለያዩ የሃይማኖት ሰዎች በሊበራሎች በምንላቸው ለዘብተኞች ተብሎ በተተረጎመው ሊበራሎች እና የስህተት ትምህርት ተከታዮች ኢየሱስ ክርስቶስ አልተነሳም፣ ትንሣኤ የለም የሚል ወሬ አሁንም ይወራል። አንደኛው በሙስሊሞች የሚወራው ነው። ክርስቶስ ጭራሽ አልተሰቀለም መስቀል ላይ የተሰቀለው ሰውዬ እሱን የሚመስል ሰው ነው። እግዚአብሔር ወሰደው ክርስቶ ኢየሱስንና እሱን የሚመስል ሰው አይሁድ ወስደው ሰቀሉት። አንድ ጥቅስ ብቻ ናት ያለችው ይህንን የምትለው ቁራን ምዕራፍ አራት ቁጥር 157 ላይ እና ስለዚህ አይሁዶች አልገደሉትም፣ አልሰቀሉትም። ስላልተሰቀለ ኢየሱስ ትንሣኤ የሚባል ነገር የለም ብለው ነው የሚናገሩት። ይሄ አንድ የስተት ትምህርት ነው። ሁለተኛው በዚሁ በዛው አካባቢ ያለ ባለፈውም ዓመት ይህንን ተናግሬ ነበር ትዝ ይላችሁ እንደሆነ ኢየሱስ ይሄ ባሀኢ የሚባለው እምነት ሰዎች የሚናገሩት ነው። የተሰቀለው ይላል ባሀኢ፣ የባሀኢን እምነት የመሰረተው ሰውዬ፣ አዎ ክርስቶስ ነው የተሰቀለው፣ ሌላ ሰው አይደለም የተሰቀለው። ግን አለ የባሀኢ እምነት ጀማሪ ባሀኡላ የሚባለው ሰውዬ ኢየሱስ ክርስቶስ በመስቀል ላይ አልሞትም ተሰቅሎ ፌንት ነው ያደረገው። ይህንን ሱን ቲዮሪ ተብሎ ነው የሚታወቀው። ፌንት አደረገ ኢየሱስ እና አልሞተም፣ በመስቀል ላይ ፌንት ነው ያደረገው። ከዛ በኋላ ልክ ሌሎቹ ሲወርዱ ከመስቀል ላይ እሱ ወርዶ ነቃ፣ ወደ ሩቅ አገር ወደ ሕንድ ሄዶ ሚስት አግብቶ ልጆች ወልዶ ኖሯል ብለው ይናገራሉ። ይሄ ሌላው የትንሣኤ ተቃውሞ ነው። ስለዚህ እሱ ስላልሞተ መስቀል ላይ ትንሣኤ የሚባል ነገር የለም ማለት ነው። ሶስተኛው የክርስቲያን ሊበራሎች ጽሁፎች ናቸው። እነዚህ የክርስቲያን ሊበራሎች ጽሁፎች ከነዚህና ከመሳሰሉት ነገሮች ኢንፍሉዌንስ የተነሳ ትንሣኤ የሚባለው ነገር አልሆነም ለማለት የሚደፍሩ እና የሚንደረደሩ ሰዎች አሉ። በትልልቅ የክርስቲያን ቴዎሎጂ ትምህርት ቤቶች ውስጥ ይህንን ነገር አሁንም ያስተምሩታል እና በጣም አስጊ ነው። ይሄኛው ሌላው አራተኛው ክርስቶስ በሶስት ቀን ተነስቷል የሚለው የክርስቲያኖች እምነት አሁን እነዚህ እነዚህ ሶስቱ ከላይ የጠቀስኳቸው ሰዎች በሌላ መልኩ ክርስቲያኖችን የሚያወናብዱት ለቻሌንጅ ለማድረግ የሚነሱት ክርስቶስ አርብ ቀን ከሞተ አርብ ዘጠኝ ሰዓት አካባቢ በኢትዮጵያ አቆጣጠር ወይም በእኛ አቆጣጠር ሶስት ሰዓት አርብ ዘጠኝ ሰዓት ከሞተ እና እሁድ ደግሞ ማለዳ ከተነሳ የነዚህን ሰዓቶች ካልኩሌ ብናደርጋቸው ከ40 ሰዓት ስለማይበልጡ ሶስት ቀን ማለት ደግሞ ሶስት ሲባዛ 24 72 ሰዓት ስለሆነ ይሄ የክርስቶስ ትንሣኤ በሶስተኛ ቀን የሚለው ውሸት ነው። ስለዚህ ሊሆን አይችልም። እናንተ ክርስቲያኖች ራሳችሁ ውሸታሞች ናችሁ ብለው ሊትራሊ እኔን ያነጋገሩኝ ሰዎች አሉ። ይህንን ለ ተቃውሞ የሚያቀርቡ ሰዎች አሉ። ስለዚህ እኔ ምንድን ነው አላማ ይሄንን ስነግራችሁ እንዲህ እንዲህ አይነት ነገሮች ስላሉ መጽሐፍ ቅዱሳዊ እውነትነቱን መረዳትና ማረጋገጥ በልባችን አምነን መቀመጥ ይኖርብናል። ይሄ ይሄኛው ቻሌንጅ በጣም ከፍተኛ ነው። እዚህ ደቡብ አፍሪካ ውስጥ በጣም የታወቀ አንድ አሁን የለም በህይወት የእስላም ምሁር ነበረ። ብዙ ፓስተሮችን ይህንን ጥቅስ ይህንን ይህንን ሀሳብ ሶስት ሲባዛ 24 72 ሰዓት ነው በሚለው ብዙ ፓስተሮች ኮንፊውዝድ ሆነው ከሱ ጋር በተደረገ ስብሰባ ታይተዋል። ግን ሪሊ እንደዛ ነው ወይ ልንቆጥር የሚገባው የሚለውን ነገር ስታዩ ያው አይደለም ክርስትና በእውነት ላይ የተመሰረተ ትንሳኤ ልክ ጌታ ኢየሱስ ክርስቶስ በተናገረው መሠረት በሦስተኛው ቀን የሆነ ግን ሊትራል 72 ሰዓት ሳይሆን በሦስተኛው ቀን እንዴት እንደሚቆጠር በኋላ ያሳያችኋለሁ። እንደዚህ እንደዚህ አይነት እንቅስቃሴዎች እንዳሉና እንዲህ አይነት ቻሌንጆች ሲያጋጥሙ እንዳትረበሹ እንዳትጨነቁ። እምነታችን እውነተኛ፣ ለማንኛውም ጥያቄ ሎጂካል መልስ ያለው እንደሆነ እንድትረዱ ነው። ለማንኛውም ጥያቄ እኔ ጥያቄ ሆኖ በመጽሐፍ ቅዱስ ላይ ጥያቄ ሆኖ ሎጂካል መልስ የሌለው አንድም ነገር አጋጥሞኝ አያውቅም። ጌታን ከተቀበልኩ ጀምሮ ብዙ ጥያቄ ተጠይቄያለሁ እኔ ራሴ እና መጽሐፍ ቅዱስን ኦነስትሊ ባሉት ክፍሎች ውስጥ ኮንቴክስቱን፣ አውዱን እያያችሁ የምትመረምሩና የምታነቡት ከሆነ ለማንኛውም ጥያቄ መልስ አለው። በእርግጥ አንዳንድ ሰዎች እንደዚህ አይነት መልስ የለም መጽሐፍ ቅዱስ ላይ ለሚጠየቀው ጥያቄ መጽሐፍ ቅዱስ መልስ አይሰጥም የሚል ሀሳብ አላቸው። ባለፈው ዓመት ኢትዮጵያ ውስጥ ጄ አንድ ፓስተር ጋር ውይይት እናደርግ ነበር እና አንዳንድ ጥያቄዎች የሚያሰጉኝን ነገሮች ስነግረው፣ አይ አንተ ለምትላቸው ነገሮች እኮ መጽሐፍ ቅዱስ መልስ የለውም አለ። ኖ መጽሐፍ ቅዱስ መልስ አለው። ለማንኛውም ጥያቄ መጽሐፍ ቅዱስ መልስ አለው። በማንኛውም መንገድ ጥያቄ ይምጣ፣ መጽሐፍ ቅዱስ መልስ አለሁ። በነገራችን ላይ በዚህ ባለፈው ዓመት በእንግሊዝ ሀገር አንድ ትልቅ ስብሰባ ተደርጎ ነበር። ስብሰባው ምን የሚል ስብሰባ ነው? ይቺ የእኛ መሬት ጠፍጣፋ ናት። ስለዚህ ጠፍጣፋ መሬት ማለት ዝርግ መሬት ናት፣ ጠፍጣፋ ናት። እኛ የምናምነው ይቺ መሬት ምንድን ናት? እስፊር ናት፣ ክብ ናት። ነው መጽሐፍ ቅዱስ ይህንን ነው የሚናገረው ልክ ምድር ስፌሪካል እንደሆነች በስፌሪካል በስፌሩ ጫፍ ላይ እግዚአብሔር በስፌሩ ላይ ቆሞ እንደሚናገር እንደሚያያት የሚናገር ክፍል አለ። ይህንን እነ ኮፐርኒከስ በሳይንስ አረጋግጠው አሁን እኛ በሳይንስ የተረጋገጠልን ነገር ነው መጽሐፍ ቅዱስ የሚናገረው በሳይንስ ተረጋግጧል። ግን በጣም የሚገርሙ አይነት ሰዎች ናቸው፣ ሳይንቲስቶች ነን የሚሉ ናቸው ምድር ዝርግናት ጠፍጣፋ ናት የሚል ነገር ለማሰራጨት ሙከራ ያደርጉ ነበረ። ውሸት ነው ይሄ በሙሉ። መጽሐፍ ቅዱሳዊ አይደለም ሳይንሳዊ አይደለም። በጣም የሚገርም ነው። ግን መጽሐፍ ቅዱሳዊ በጣም በረቀቁ የፊዚክስ ሳይንቲስቶች፣ ክርስቲያን ሳይንቲስቶች ምድር ራሷ ስፌሪካል እንደሆነች በማቴማቲካል ካልኩሌሽን በደንብ ተረጋግጧል። እና ምልላችሁ ፈልጌ ነው ሎጂካል የሆነ መልሳለሁ ለማንኛውም ጥያቄ፣ የትንሳኤም ጥያቄ እና እዚህ ጋ የሚቀጥለው ነጥቤ፣ የጌታ ትንሣኤ በሶስተኛው ቀን ነበር ወይ የሚል ጥያቄ አለኝ። አዎ የጌታ ትንሣኤ በሶስተኛው ቀን ነበር። ምክንያቱም ጥቂት ነጥቦች አሉኝ ይሄንን ለማስረዳት። መጽሐፍ ቅዱስ ትንሣኤ በሶስተኛው ቀን ነበር ነው የሚለው። አንደኛ መነሻችን መጽሐፍ ቅዱስ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ 15 ሶስት እስከ አምስት ላይ ባለፈው ሳምንት የተናገርኩበት ክፍል ነው። ምን አለ? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ልክ መጽሐፍ እንደሚለው የእግዚአብሔር ቃል እንደሚለው ጌታ ኢየሱስ ክርስቶስ በሶስተኛው ቀን ተነሳ። ጌታ ኢየሱስ ቅድም በተደጋጋሚ ለደቀ መዛሙርቱ የሰው ልጅ ከካህናት አለቆች ከሽማግሌዎች፣ እና ከጸሐፍት መከራ ይቀበል ዘንድ እና ደግሞ ተገሎ በሶስተኛው ቀን ይነሳ ዘንድ ይገባዋል፣ መስት ነው ይሄ ብሎ የተናገረውን ቅድም ከማርቆስ ወንጌል ምዕራፍ ስምንት እና ምዕራፍ ዘጠኝ ላይ አንብቤላችኋለሁ። እንዳውም ዮሐንስ ወንጌል ምዕራፍ ሁለት ላይ ጌታ ኢየሱስ ምን አለ ስለ ራሱ ሲናገር፣ ምዕራፍ ሁለት ላይ ይህንን ሕንፃ አፍርሱት በሶስተኛው ቀን መልሼ አነሳዋለሁ ብሎ ተናግሮ ነበር እና ሐዋርያው ዮሐንስ ይህንን የተናገረው ስለ ገዛ ሥጋው ነው እና ብሎ ተናገረና ደቀ መዛሙርቱ ግን ከሞተ በኋላ ሞቶ ከተነሳ በኋላ ነው አስበው ቃሉን ያመኑት ብሎ ይናገራል። ማቴዎስ ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ ደቀ ፈሪሳውያንና ጸሐፍት ተሰብስበው ከሰማይ ምልክት ካሳየህን እናምንባሃለን ብለው ሲናገሩ ከሰማይ ምልክት አይሰጣችሁም ለእናንተ የሚሰጣችሁ ምልክት አንድ ምልክት ነው ያም የዮናስ ምልክት ነው። ዮናስ በአሰናባሪ ሆድ ውስጥ ሶስት ቀን ሶስት ሌሊት እንዳደረ የሰው ልጅ እኔ ማለቱ ነው በምድር ከርስ ውስጥ በከርሰ ምድር ውስጥ ሶስት ቀንና ሶስት ሌሊት እቀበራለሁ ብሎ ተናግሯቸው ነበር። ስለዚህ በሶስተኛው ቀን ነው ጌታ ኢየሱስ የተነሳ እና ሌላው ነጥቤ ከአይን ምስክሮች፣ ከወንጌል ስብከት፣ ከቤተ ክርስቲያን ታሪካዊ ልምምድ ሁሉ ጌታ ኢየሱስ ክርስቶስ በሶስተኛው ቀን ነው የተነሳው። እና ይህንን እንዴት ነው ሶስት ሲባዛ 24 72 ከሚለው ጋራ አነጻጽረህ የምትነግረን የሚለውን ነገር ብትጠይቁ፣ በታሪካዊ እና በሰዋዊ ልማድ የቀን አቆጣጠር እንደዚህ ነው የሚሆነው። አርብ ነው ጌታ ኢየሱስ የሞተው። አርብ የሚባለው ቀን አርብ ጠዋት

ድረስ አንድ ልጅ ቢወለድ ተወለደ የሚባለው ትናንትና ነው። ያቺ ደቂቃ ወይም ሰከንድ አይደለች የምትቆጠረው። ስለዚህ የትናንትናው ቀን ማለት ማለት ዛሬ እስከ ኢሌቨን ፊፍቲ ናይን ድረስ የተወለደ ልጅ ኢሌቨን ፊፍቲ ናይን ከእናቱ ማህፀን ከወጣ ተወለደ የሚባለው ዛሬ ነው። ስለዚህ የአንድ የተወሰነ ሰከንድ አይደለም የሚቆጠረው፣ ቀኑ ነው የሚቆጠረው። ይሄ ናቹራል ነው ሰዎች ልደታቸው፣ ጋብቻቸው፣ የሞት ሰርቲፊኬት በዛ ቀን ውስጥ በሆነው በሆነው ክስተት ነው የሚቆጠረው ። ስለዚህ ጌታ የሱስ የሞተበት ቀን አንድ ቀን ነው። መቃብር ውስጥ የዋለበት ቀን ሌላ ሁለተኛ ቀን ነው። ከሞት የተነሳበት ቀን ሌላ ሶስተኛ ቀን ነው። ይሄ ናቹራል ተፈጥሯዊ ታሪካዊ የቀን አቆጣጠር ነው እና ከዚህ የተነሳ ነው ጌታ የሱስ አርብ ሞተ፣ ተቀበረ አንድ ቀን ቅዳሜ መቃብር ውስጥ ሙሉ ቀን ዋለ። ሁለት ቀን ሶስተኛ እሁድ ጠዋት ተነሳ። እሁድ ቀን ሶስት ቀን ነው። ልክ እንደዚህ ነው ማንኛውም ቀን አቆጣጠር የሚደረገው እና ይሄ ሎጂካል የሆነ ልማዳዊ እግዚአብሔራዊ ታሪካዊ አቆጣጠር እንደሆነ ልክ ጌታ የሱስ ክርስቶስ ሶስት ሲባዛ 24 የሚባለው አመለካከት ጭራሽ ሰው የማይቀበለው አይነት በሰው ታሪክ ውስጥ ተደርጎ የማይታወቅ አይነት የሰዎች ጀስት ለማወናበድ የተደረገ ነገር እንደሆነ እንድታስቡ ነው። ለነገሩ ይህንን ሀሳብ የተቀበሉ የክርስቲያን አስተማሪዎች ትንሳኤ፣ ስቅለት የሆነው እሮብ ቀን ነው ለማለት በጣም ብዙ ሪሰርቾች ሰርተዋል። ግን ውሸት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የተሰቀለበት ቀን ዲስቲንክቲቭሊ አርብ ነው። ምክንያቱም የሚቀጥለው ቀን የአይሁድ ሰንበት ነው። የአይሁድ ሰንበት ከመሆኑ በፊት ነው ሬሳው ከመስቀል ላይ እንዲወርድ የተደረገው እና የአይሁድ ሰንበት ከመሆኑ በፊት ነው ጌታ ኢየሱስ ክርስቶስ በመቃብር ውስጥ የተቀመጠው እና የአይሁድ ሰንበት ካለቀ በኋላ የሳምንቱ መጀመሪያ ቀን እሁድ ነው ጌታ ኢየሱስ ክርስቶስ የተነሳው። ስለዚህ የሮብ ነው ወደሚለው ሶስት ሲባዛ 24 72 ይሆናል ብለው ሰዎች ሮብ ነው የተሰቀለው ለማለት የሚፈልጉት ዚሲዝራቢሽ ውሸትና የተሳሳተ አመለካከትና አስተሳሰብ ነው። እዚህ በጣም የከበሩ ሰዎችም እንዲህ አይነትን ሀሳብ ሲናገሩ ሰምቻለሁ። በጣም አሳፋሪና አሳዛኝ ነው። ምክንያቱም መጽሐፍ ቅዱስ በጣም በግልጥ ነው አርብ እንደሞተ ቅዳሜ የሰንበት ቀን መቃብር ውስጥ እንደዋለ በሳምንቱ መጀመሪያ ቀን እንደተነሳ የሚናገረው። ከዚህ ውጭ ወደትም ወደ ግራም ወደ ቀኝም መሄድ አንችልም። የሚቀጥለው ነጥቤ የትንሣኤ እውነት በሐዋርያት ውስጥ ያመጣው ለውጥ ነው። ይህንንም ጥቂት እናገርበትና ወደ መደምደሚያ ይሄዳለሁ። ትንሣኤ በሐዋርያቱ ህይወት ውስጥ ትልቅ ለውጥ አምጥቷል። ማለት ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ደቀ መዛሙርቱ ያስቡ የነበረውን ነገር ማሰብ ትችላላችሁ። ያስቡ የነበረው ነገር ፍርሃት ነው፣ ተስፋ መቁረጥ ነው፣ ምን እንሆናለን የሚል ዲፕሬሽንም ውስጥ ሳይገቡ እንዳልቀሩ ሊታሰብ ይቻላል። ምክንያቱም ቤት ውስጥ ተደብቀው ነበር እና ቤት ውስጥ ተደብቀው እነ መግደላዊት ማርያም ራሱ መቃብሩ ጋር ሄደው ደፋር የሆኑ ሴቶች በጌታ ጸጋ ማለት ነው፣ ተመልሰው ሲነግሯቸው ያመነቱም ነበሩ። በኤማሁስ መንገድ ላይ ጌታ ኢየሱስ እያነጋገራቸው እስራኤልን በሙሉ ያድናል ብለን ተስፋ የምናደርገው ሞተ እና በቃ፣ ይህንን እንዴት አታቅም ብለው ለራሱ ለጌታ ኢየሱስ ሲነግሩት ትመለከታላችሁ። እና በጣም የሚገርም ነው እና በእንደዚህ አይነት ሁኔታ የነበሩ ደቀ መዛሙርት አልተማሩም ነበር? ተምረው ነበር ቅድም ነግሬያቸዋለሁ። በደንብ ነው ያስተማራቸው ጌታ ኢየሱስ፣ ማርቆስ ምዕራፍ 8 ና ማርቆስ 9 ላይ ግን ሰዎች ስለነበሩ የተማሩትን ትምህርት በልባቸው በደንብ አልያዙም ነበርና እዚህ ጋር ሊጨነቁ የቻሉት ከዚህ የተነሳ እንደሆነ ታያላችሁ እና ጌታ ከተነሳ በኋላ ግን በአጠቃላይ በአጠቃላይ ሕይወታቸውን ለውጦታል። ህይወታቸውን ቀርጾታል። በጣም አስደናቂ ራዲካል የሆነ በጣም ፈጣን የሆነ ለውጥ በህይወታቸው ውስጥ ተከናውኗል እና ጌታ መነሳቱም በአይናቸው ካዩ በኋላ አብረውት በልተዋል። አርባ ቀን አስተምሯቸዋል። በህይወታቸው ከፍተኛ ለውጥ ነው የመጣው እና እነዚህን ነገሮች እኔ እዚህ ሊስታውት አድርጋቸዋለሁ። ዝም ብዬ የሆኑ ነገሮች የምላቸውን በህይወታቸው የህይወታቸው አቅጣጫ ተለውጧል ከተለያየ አቅጣጫ የተነሳ ነው የህይወታቸው አቅጣጫ የተለወጠው። አንደኛ በዓለም ላይ ያላቸው አመለካከት ራሱ ተለውጧል። ብዙ ሰዎች በዓለም ላይ ያላቸው አመለካከት ይቺ ዓለም ለሰዎች በጣም ጥሩ ምቹ፣ ቦታ መኖሪያ አድርገው ነው የሚያስቡት። ዛት ኢዝ ሮንግ። ይቺ ዓለም በኃጢአት የተረገመች ዓለም ናት። እና ደቀ መዛሙርቱ በዓለም ላይ ያላቸውን አመለካከት ሙሉ ለሙሉ ትንሣኤ ቀይሮታል። ሁለተኛ በክርስቶስ ላይ ያላቸውን አመለካከት ትንሣኤ ቀይሮታል። ይሄ ክርስቶስ ሞተ፣ በቃ አለቀለት ብለውታል። ለራሱ በኤማውስ መንገድ ላይ እየሄዱ የነበሩት ይነሳል የሚለውን ትምህርት ተምረው ፈጽሞ ወደ ልባቸው ስላልመጣ መቃብሩን እስካዩ ድረስ ወደ አይምሯቸው ስላልመጣ ጌታ ኢየሱስ ክርስቶስን እንደ ማንኛውም ሰው አድርገው ነበር የቆጠሩት። ግን ትንሣኤ በጌታ በኢየሱስ ክርስቶስ ላይ ያላቸውን አመለካከት ሙሉ በሙሉ ቀይሮታል። እሱ እንደ ሰው አይደለም አምላክ ነው። ንጉስ ነው። ባለስልጣን ነው። ሞትን ምን ያደረገ ነው ድል ያደረገ ነው። ማንም ሰው ከዛ በፊት እንደዛ አልነበረም። በተዘጋበት ውስጥ እየገባ ሰላም ለእናንተ ይሁን ሲላቸው ራሱ የትንሣኤ አካል በጣም የተለየ መሆኑን ሁሉ ያዩበት ነገር ነው። ሌላው በራሳቸው ላይ ያላቸውን አመለካከት ቀይሮታል። በራሳቸው ላይ ያላቸው አመለካከት ምንድን ነው? ይህ የሆነው ነገር በሆነ ቁጥር ልባቸው መረበሹ መደንገጡ እና አንዳንድ ጊዜ አንተ በስልጣን ላይ ስትሆን በግራና በቀኝህ ማን ነው የሚሆነው? እንዳውም የያዕቆብ እና የዮሐንስ እናት መታ ጌታ ኢየሱስ ክርስቶስን ሰግዳለት፣ ምንድን ነው የምትፈልጊው ብሎ ሲላት፣ እኔ የምፈልገው ነገር አንደኛው ልጄ ባንተ ቀኝ፣ አንደኛው ልጄ ባንተ ግራ እንዲቆሙ ነው የምፈልገው። የሚያዩት የነበረው ነገር በሙሉ ምንድነው? ስጋዊ ነገር ነው። ለራሳቸው ቅድሚያ ትልቅነትን ይፈልጉ ነበር። ጌታ የሱስ ክርስቶስ ከትንሣኤ በኋላ ግን ያንን አመለካከታቸው ሙሉ በሙሉ ቀይሮታል። ይሄ የምንነጋገረው ነገር ስጋዊ አይደለም። ዘላለማዊ፣ መለኮታዊ፣ መንፈሳዊ ነው። ይሄ ገብቷቸው ነበር። ሌላው እንደ አምስተኛ ወይም አራተኛ ቁጥር በሰይጣን ላይ ያላቸውን አመለካከት ቀይሮታል። በነገራችን ላይ ጌታ ኢየሱስ ክርስቶስ በሞተበት ጊዜ በሰይጣንና ደሞም ከሞት በተነሳበት ጊዜ በሰይጣንና ባለው ጉልበቱ ላይ ሁሉ ሙሉ ስልጣን ነው ጌታ ኢየሱስ ክርስቶስ ያሳየው እና ከዚህ የተነሳ በሞት ላይ ስልጣን ያለው ሰይጣን ከእጁ ላይ የሞት ፍርሃት ተነጥቋል። ልክ ዕብራውያን ምዕራፍ ሁለትን ስታነቡ ይሄንን ታያላችሁ። እሱ ሞቶ በሞት ላይ ስልጣን ያለውን ዲያብሎስን ስልጣኑን ቀምቶ ሰዎች በሞት ፍርሃት ውስጥ እንዳይሆኑ አድርጓል። ስለዚህ ሰይጣን ድል ተነስቷል በጌታ ኢየሱስ መሞትና መነሳት እና ሰይጣንን አሁን ብዙ ሰዎች በጣም ነው የሚጨነቁት። እዚህ ክርስቲያኑ ዓለም ውስጥ በጣም ነው የሚገርመው። አንዳንዶች ሌሊቱ ሙሉ ኮሽ ባለ ቁጥር በኢየሱስም በኢየሱስም በኢየሱስ ስም ሲሉ የሚያድሩ ሰዎች አሉ። በኢየሱስ ስም ማለት ዛት ኢዝ ፋይን፣ ምንም ክፉ ነገር አይደለም ግን በሰዎች ውስጥ ያለውን ነገር ተመልከቱ። ሳር ቅጠሎች ኮሽ ባለ ቁጥር ሰይጣን ነው የሚል ፍርሃት ውስጥ ገብተዋል። ጌታ ኢየሱስ ከእኛ ጋር እስካለ ድረስ እኛን የሚነካን የሚያጠቃን የሰይጣን ኃይል በፍጹም በእኛ ላይ ሊሰራ አይችልም። ደቀ መዛሙርቱ በሰይጣን ላይ ያላቸው አመለካከት ከትንሣኤ የተነሳ ተቀይሮ ነበር። በህይወት ላይ ያላቸው አመለካከት ህይወት አላማ ያለው እና ትርጉም ያለው ነገር መሆኑን አይተዋል በጠላት ላይ ያላቸው አመለካከት አሁን ቅድም የነገርኳቸው ተቃውሞዎች አሉ ይሄ የሰው የስተት አሰራር እና የሰዎች የፍልስፍና ወይም የኢማጂኔሽናቸው ሀሳብ እንደዛ እንደዛ አይነት የጠላት አሰራሮች በፍጹም የማይረቡ የማይሰሩ ዋጋ ቢሶች እንደሆኑ ገብቷቸዋል። በተቃዋሚዎች ላይ ያላቸው አመለካከት ልክ እንደዚሁ ተለውጧል። አንድ ጊዜ ደቀ መዛሙርቱ ምን ብለዋቸው ነበር? በጌታ በኢየሱስ ስም ተአምራትና ድንቅ ሲሰራ ያዟቸውና ሁለተኛ በዚህ ሰው ስም እንዳታስተምሩ ብለው ዛቱባቸው እና ልክ ለሰዎቹ ምንድን ያሏቸው፣ እስቲ እናንተ ፍረዱ፣ እግዚአብሔርን ነው መታዘዝ ያለብን እናንተን ነው መታዘዝ ያለብን እኛም የምንታዘዘው እግዚአብሔር ነው። ስለዚህ በዚህ ስም በኢየሱስ ስም ማስተማራችንን በፍጹም አናቆምም ብለው ወጥተዋል። በትንሣኤ ያገኙት ኃይል፣ የተለወጠው ህይወታቸው መደበቅ፣ መሸሸግ፣ ቤት ዘግቶ መቀመጥ የሚባለውን ነገር ጥለው እንዲወጡ አድርጓቸው ነበር። በእምነቱ ላይ ያላቸው አመለካከት እርግጠኛ፣ እውነተኛ እንደሆነም አሳይቷቸው ነበር። ለእርስ በርስ ያላቸው አመለካከት እራሱ ተለውጦ ነበር። እኔ ይህንንም እንደ ነጥብ እቆጥረዋለሁ። ተመልከቱ ጌታ ኢየሱስ ክርስቶስ በመስቀል ላይ እንደሞተ እና ደግሞም ተቀብሮ በሶስተኛው ቀን እንደተነሳ ያመኑ አማኞች እርስ በርስ ያላቸው አመለካከት በጣም የተለየ ነው የሚሆነው እኛ ወንድማ ማች ነን እህትማማች ነን። በክርስቶስ ኢየሱስ እኛ የሰማያዊው መንግስት ወራሾች ነን። ስለዚህ አንዳችን በአንዳችን ላይ አሁን መቀናናቱ፣ ቤተ ክርስቲያን መከፋፈሉ፣ መቦጫጨቁ በጣም በጣም በጣም እዚህ የምሰሟቸው ነገሮች አሉ። የትንሣኤ እውነት የገባቸው ሰዎች እርስ በርስ ያላቸው አመለካከት ራሱ የተለየ ነው የሚሆነው እውነተኛ አማኞች ነው የምላችሁ እና ደቀ መዛሙርቱ ፍጹም አንድነት ፍጹም ህብረት ፍጹም መተሳሰብ በጣም በጣም ወደ ተለየ በረከት ውስጥ የመግባት ጸጋ ውስጥ እንደነበሩ ነው የምናየው በሞት ላይ ያላቸው አመለካከት ሙሉ ለሙሉ ተለውጧል ሞት አስፈሪ ነው ሞትን የማይፈራ ሰው የለም በምድር ላይ ግን ሞት በጌታ በኢየሱስ ክርስቶስ ትንሣኤ ምን ሆኗል ድል ተነስቷል ድል ተመቷል። አዎ እንሞታለን፣ ግን ሞት የኛ የመጨረሻ ማብቂያ አይደለም። እኔ እዚህ ዓርብ ዕለት ሳስተምር እዚህ ማቴዎስ ወንጌል ምራፍ 27 ላይ ብዙ ጊዜ ተነግረው የማይታወቅ አንድ ቃል አለ። ከቁጥር 50 እስከ 53 ያለውን ቤታችሁ ገብታችሁ ብታነቡ ትደነቃላችሁ። ቁጥር 50 ላይ ምን ይላል መሰላችሁ? ኢየሱስም መስቀል ላይ እያለ በታላቅ ድምፅ ጮሆ መንፈሱን አሳልፎ ሰጠ ይላል ከዛ በኋላ የቤተ መቅደስ መጋረጃ ለሁለት ተሰነጠቀ። ምድር ተንቀጠቀጠች፣ አለቶች ተሰነጣጠቁ ይልና መቃብሮች ተከፈቱ ይላል። አሁን መቃብሮች ከተከፈቱ በኋላ ከተነሳ በኋላ ጌታ ኢየሱስ ክርስቶስ ብዙ ቅዱሳን ከሞት ተነስተው በኢየሩሳሌም ከተማ እየተመላለሱ ታዩ ይላል። ይሄ ብዙ የመጽሐፍ ቅዱስ አዋቂዎችን አነጋግሯል። እነዚህ ቅዱሳን አዎ፣ ከትንሣኤ በኋላ ነው የተነሱት። እውነት ነው፣ ምክንያቱም የሙታን ትንሣኤ በኩር ማለት የመጀመሪያ ጌታ ኢየሱስ ክርስቶስ ነው። ግን ከዛ በኋላ ሌሎች ቅዱሳን ቅዱሳን ተነስተው ከተማ ውስጥ ገብተው ለሰዎች ታይተዋል። እነማን ነበሩ የሚለው ጥያቄ ተጠይቋል። እነ አብርሃም ነበሩ እነ አዳም ነበሩ እነ ኢስሐቅ እነ ኢሳያስ ነበሩ የሚለው ጥያቄ ተጠይቋል። ሊሆኑ አይችሉም። ምን አይነት ቅዱሳን ናቸው? በቅርብ የነበሩ ቅዱሳን ናቸው፣ በራሱ በጌታ በኢየሱስ ያመኑ። ለምሳሌ የማርያም ባል ዮሴፍ ከነሱ መካከል አንዱ ነው እና የመጥምቁ ዮሐንስ ራሱ እና የመጥምቁ ዮሐንስ አባት ዘካርያስ እና ያ ሳሙኤል ሚ ማን ነው? አዎ ስምዖን የሚባለው ጌታ የሱስ ክርስቶስ ሲወለድ እጁ ከተወለደ በኋላ በስምንተኛው ቀን ሊገረዝ ሲመጣ በእጁ አቅፎ አሁን በቃ ብሞት ደስ ይለኛል ምክንያቱም ማዳንህን አይቻሉ ብሎ ያለው እነዛ እነዛ ሰው በሙሉ ያውቃቸው የነበሩ ሰዎች ወንድም ጓደኞች እህት አባት ምናምን ያላቸው ሰዎች እንደነበሩ እና በጣም አስደናቂ ነገር ነው ጌታ የሱስ ክርስቶስን አለማመን በእውነት እውርነት ነው። በጣም ጨለማ ውስጥ መውደቅ ነው። እንደዚህ አይነት ማስረጃዎች ሁሉ ያሉት እምነት ነው። ስለዚህ ደቀ መዛሙርቱ እነዚህንም ሰዎች አይተዋል ብዬ አስባለሁ እና በሞት ላይ ያላቸው አመለካከት መቶ በመቶ ተለውጧል። ለዚህ ነው ጴጥሮስ ይዘው ሊሰቅሉት ሲሉ እንደ ጌታዬ ራሴን ወደ ላይ አድርጋችሁ አትስቀሉኝ፣ ራሴን ዘቅዝቃችሁ ስቀሉኝ ብሎ ተዘቅዝቆ ተሰቅሎ ነው የሞተው። በቤተ ክርስቲያን ታሪክ ውስጥ ኢየሱስ ክርስቶስ ከሙታን በመነሳቱ ንግግራቸው፣ ስብከታቸው፣ ትኩረታቸው፣ አገልግሎታቸው በሙሉ ምድር ምድር የሚሸት አልነበረም። ሰማይ ሰማይ፣ መንፈስ መንፈስ የሚሸት አስደናቂ ውጤት የነበረው አገልግሎት ነበራቸው። ይሄ በሐዋርያት ህይወት ውስጥ ያመጣው ለውጥ ነው። የሚቀጥለው ነጥቤ የትንሣኤ እውነት በረከቶች፣ ጥቂት ነገሮችን ዘርዘር አድርጌ ጨርሳለሁ። ሰዓታችን የሮጠብኝ ነው። ስለዚህ አንደኛ፣ ጴጥሮስ ምዕራፍ አንድ ላይ ጴጥሮስ የተናገረው ኢየሱስ ከሙታን በመነሳቱ አለና ለህያው ተስፋ፣ ለማይጠፋ እድፈት ለሌለበት፣ ለማያልፍ ርስት እንደ ምረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ስለ ርስቱ ተናግሮ ነው የደመደሙ እና ምንድን ነው የትንሣኤ እውነት ያመጣው በረከት አራት ነገሮች እዚህ ያስቀምጫሉ አንደኛ ሁለተኛ ወይም ዳግመኛ መወለድ የሚባለውን ነገር ያገኘኑ በጌታ በኢየሱስ ክርስቶስ ሞቶ መነሳት ነው ኢየሱስ ክርስቶስ በሙታን በመነሳቱ ሁለተኛ ወለደን ብሎ ዳግም ልደት፣ ይሄ አዲስ ልብ አዲስ ነፍስ አዲስ አዲስ ህይወት አዲስ ተስፋ የሚባለው ነገር በውስጣችን የመጣው ከዛ የተነሳ ነው። ሁለተኛ የእግዚአብሔር ምሕረት የገለጠ ነገር ነው። እንደ ምሕረቱ ብዛት እግዚአብሔር ባለ ብዙ ምሕረት ነው ብሎ ነው የሚናገረው። እግዚአብሔር ብዙ ምሕረት አለው። በዚህ በብዙ ምሕረቱ ጌታ ኢየሱስ ሞቶ እንዲነሳ አደረገ። ሌላው ሶስተኛው ነጥብ የትንሣኤ በረከት፣ ሕያው ተስፋ አገኘን። የእኛ ተስፋ የጨለመ ዝም ብሎ የማይከናወን የማይሆን ሳይሆን ህይወት ያለው የምናገኘው የምንጨብጠው ተስፋ እንደሆነ ነው የሚናገረው። አራተኛ የዘላለም መንግስት መውረስን ይናገራል። አዎ አምስተኛ እዚህ ምድር ላይ ያለን በእግዚአብሔር መጠበቅን አስጥቶናል። እኛ በእግዚአብሔር የምንጠበቅ ሰዎች ነን። ሰይጣን አያስፈራንም፣ ማንም አያስፈራንም። ምክንያቱም እዚህ ምድር ላይ ያለን ኢየሱስ ከሞት በመነሳቱ በኢየሱስ ክርስቶስ የሚያምኑ ሁሉ እዚህ ምድር እያሉ በእግዚአብሔር በራሱ አስደናቂ ጥበቃ ይጠበቃሉ። ይሄ ማለት አንሞትም ማለት አይደለም። ጊዜያችን ሲደርስ እንሄዳለን፣ ግን እግዚአብሔር ይጠብቀናል፣ ከክፉ ሁሉ ይጠብቀናል። እግዚአብሔር ይመስገን። የመጨረሻው ነጥቤ የትንሣኤ እውነት እኛም ብንሞት እንነሳለን የሚል ነው። ሰዎች ሁሉ ይሞታሉ፣ አማኞችም የማያምኑም ሰዎች ሁሉ የሚያምኑም የማያምኑም ይነሳሉ፣ የትንሣኤ ሕይወት ያገኛሉ። ግን አማኞች ከተነሱ በኋላ ወደ ዘላለም ሕይወት ነው የሚሄዱት። የማያምኑት ከተነሱ በኋላ ወደ ገሃነመ እሳት ነው የሚሄዱት። ይህንን ማቴዎስ ወንጌል 25 ከቁጥር 31 እስከ 45 ያስረዳል። እና የምልላችሁ ነው ሰዎች በሙሉ ይነሳሉ አንድ ቀን። ግን ከተነሱ በኋላ የት ነው መጨረሻቸው የሚለው ጥያቄ ማንንም ሰው ሊያሳስበው ይገባል። የእኛ መጨረሻ መንግስተ ሰማይ ነው። የማያምኑ ሰዎች መጨረሻ ገሃነመ እሳት ነው። ግን ማንኛውም ሰው በምድር ላይ ያለ ሰው የሞተ ሰው በሙሉ ይነሳል። ሶስተኛ እዚህ ጋር የምናገረው የእኛ ስጋ ከተነሳም በኋላ የክርስቶስን የትንሣኤ ስጋ ይመስላል። ምንም ጥርጥር የለውም። መጽሐፍ ቅዱስ ይህንን ነው የሚናገረው። ፊልጵስዎስ ምዕራፍ 3 ቁጥር 21ን በጣም ነው የምወደው። ቁጥር 20፣ ፊልጵስዎስ ምዕራፍ 3 ቁጥር 20 እኛ ከዛ አገራችን በሰማይ ነው ማለት ምድራዊያን ሳንሆን ሰማያዊ ዜጎች ነን የሚለውን ነገር ይናገርና ከዛ ከሰማይ የሚመጣ ደግሞ ተስፋ እንጠብቃለን ብሎ ይልና ቁጥር 21 ላይ እሱ ደግሞ ከሰማይ የሚመጣው ኢየሱስ ክርስቶስ ሲመጣ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ብሎ ይሄ የእኛ ስጋ የሚበሰብሰው ስጋ፣ የመበስበስ መርዝ፣ የመበስበስ ባህሪ ያለው ስጋ ጌታ ኢየሱስ ክርስቶስ ሲመጣ በቅጽበት ተለውጦ በጣም አስደናቂ የትንሣኤ አካል ይዞ ይነሳል። ስለዚህ ይሄንን የምናገኝ ትልቅ ተስፋ ትልቅ ክብር የሚጠብቀን አስደናቂ የሆነ የእምነት ተከታዮች ነን እኛ ክርስቲያኖች እና ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ላይ ይሄንን አንብቤላችሁ ነው የምጨርሰው ምዕራፍ 15 ላይ ከ17 እስከ 19 ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ አሁንም ይሰበካል። ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? የሚሉ ሰዎች ነበሩ። ያንን ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። 12 እስከ 13 ክርስቶስ ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ፣ የኃጢአት ይቅርታ አላገኛችሁም ማለት ነው። እንግዲያስ በክርስቶስ ያንቀላፉት ደግሞ ሁሉም ጠፍተዋል፣ ሲኦል ይገባሉ ማለት ነው። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ተመልከቱ፣ በዚህ በምድራዊ ሕይወት ለምድራዊ ሕይወት አንዳንዶች ፎቅ ለማግኘት ልዩ መኪና ለመግዛት ነው ጌታ ኢየሱስ ጋር መጥተው በጣም የማጭበርበር አገልግሎት የሚያገለግሉት። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን አለና። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ በክርስቶስ በሰው በኩል ደግሞ ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ያመኑ ስለዚህ የዚያን የመሬታዊ መልክ እንደለበስን አሁን መሬታዊ መልክ ነው የለበስነው። የሰማያዊውን መልክ ደግሞ እንለብሳለን። በትንሣኤ እንነሳለን። የትንሣኤ አካል እንለብሳለን። ልዩ መንግስት ውስጥ እንገባለን። ከዘላለም እስከ ዘላለም ከጌታችን ጋር እንኖራለን። ይሄ የትንሣኤ እውነት ነው። ልባችን ውስጥ አይምሯችን ውስጥ ሰርጾ መቀመጡ በጣም አስፈላጊ ነው። እግዚአብሔር ስለ ትንሣኤ እውነት የተመሰገነ ይሁን። እኛም በትንሣኤ ህይወት እንድንጸና እንድንቆም፣ የትንሣኤ እውነቶች በልባችን ገብተው ትልቅ ተስፋ ያለን ለትልቅ ማዕረግ የታጨንና የተመረጥን ሰዎች መሆናችን በልባችን ተጽፎ መቀመጥ አለበት። ጌታ ይመስገን። እግዚአብሔር ይባርካችሁ።